የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምጽ ጋቢና ቪኦኤ ሰላም ጤና ስጥልኝ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የሐምሌ ሁለት ምሽት 2013 ዓ ም መሰናወዳችንን ጀምረናል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። እኛ ዶላር በየቦታው ከምንበትን ለጊዜውም ቢሆን ለስድስት ወሩ ለዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ ቢያንስ ሰላሳው መዘጋት አለበት። የሰማችሁት ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ካደረጉት የፓርላማ ንግግራቸው ላይ የተወሰደ ነው። በተለያዩ ሀገራት ያሉ የኢትዮጵያ ኤምባሲዎችና ቆንስላዎችን ቁጥር በግማሽ መቀነስ እንደሚያስፈልግ ሀሳብ አቅርበዋል። ጉዳዩ አነጋጋሪ ሆኗል። በዚህ ዙሪያ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አነጋግረናል። በሌላ በኩል በአሜሪካ ሀገር የሚኖሩ 130 ኢትዮጵያውያን በጥቁሮች ላይ የሚደርስን የዘር ጭቆናን ለማስቆም ኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል። ሮች በኢኮኖሚ ከሌላ ማህበረሰብ ቦታ የሚችለው የሚለው የወለደው ነው። እየሰማችሁ የፕሮጀክቱ ስራ አስፈጻሚ የሆኑትን ዶክተር ፍስሀ እሸቱን ነው ስለ ተቋሙ አላማዎች አጫውተውናል በተጨማሪም በካፕ ኦፍ ኤክሰለንስ የቡና ጣም ውድድር ላይ ያሸነፉ ከ30 በላይ የቡና ናሙናዎች በትላንትና እለት በአለም ገበያ ቀርበው በጨረታ መሸጣቸው ተሰምቷል ሌሎች ዘገባዎችም አሉ የምሽቱ ተረኛ አስተናጋጅ ኤደን ገረመነኝ በቅንብሩ ኤልያስ አስማረ አብሮኛለ አብራችሁን ስለምታመሹ እያመሰገንን አሁን ሀብታሙ ስዩም ከዜናዎቹ ጋር ይጠብቃችኋል አመሰግናለሁ ኤደን። የግብፅና ሱዳን የውጭ ጉዳይ ሚኒስትሮች የኢትዮጵያ ህዳሴ ግድብን በተመለከተ የጸጥታው ምክር ቤት ጣልቃ እንዲገባ በትናንት ነው ዕለት አቤቱታ አቅርበዋል። በኒውዮርክ በነበረው ስብሰባ ላይ የግብፅ ውጭ ጉዳይ ሚኒስትር ሳመህ ቾኩሪ ባሰሙት ንግግር ወደ ምክር ቤቱ የመጡት የሚያዛልቅና ሰላማዊ መፍትሄ በመሻት እንደሆነ ጠቅሰው ምክር ቤቱ የተደራዳሪ ሀገራትን የጋራ ፍላጎት የሚያሟላ ስምምነት ላይ ይደረስ ዘንድ እርምጃ ይወስዳል ብለው እንደሚጠብቁ ተናግረዋል። የሱዳን ውጭ ጉዳይ ሚኒስትር ማርያም አልማሃዲ በበኩላቸው የጸጥታው ምክር ቤት ዝምታ ተሳሳተ መልእክት እንደሚያስተላልፍና በኢትዮጵያ በኩል የተወሰደው የአንድ ወገን ግድቡን በውሃ የመሙላት እርምጃ ስልታዊ እውቅና የሚሰጥ አይነት መሆኑን ተናግረዋል። ኢትዮጵያን የወከሉት የውሃ መስኖና ኃይል ሚኒስትር ዶክተር ስለሺ በቀለ በበኩላቸው እየተነጋገርን ያለነው በውሃ ኃይል ኤሌክትሪክ ስለሚያመነጭ ግድብ ነው። የኒውክሌር ማበልጸጊያ እየገነባን አይደለም ሲሉ ተደምጠዋል። ምክር ቤቱ በግብፅና በሱዳን በኩል የቀረበውን መንገድ የሚመርጥ ከሆነ ድንበር ተሻጋሪ ወንዞችን የሚመለከቱ አለመግባባቶችን ለመፍታት በውስብስብ ሁኔታዎች ውስጥ እንደሚገባ ያስጠነቀቁት ዶክተር ሰለሺ ግድቡን በተመለከተ የአፍሪካ ህብረት እያደራደረ ስለሚገኝ የጸጥታው ምክር ቤት ጣልቃ መግባት እንደማያስፈልገው አክለዋል። የዩናይትድ ስቴትስ ልዑክ ሊንዳ ቶማስ ግሪንፊልድ በበኩላቸው የግብፅና ሱዳን የውሃ ደህንነት እንዲሁም የግድቡን ስራ የተመለከተ ስጋት ከኢትዮጵያ የልማት ፍላጎት ጋር መታረቅ እንደሚችል ተናግረው የአፍሪካ ህብረት አለመግባባቱን ለመፍታት ሁነኛው አካል እንደሆነ ጠቅሰዋል። ዩናይትድ ስቴትስ ፖለቲካዊና የቴክኒክ ድጋፍ እንደምታደርግም አክለዋል። ሩሲያ በበኩሏ የሶስቱም ሀገራት የውጭ ጉዳይ ሚኒስትሮች በኒውዮርክ ሌላ ዙር ድርድር በአፍሪካ ህብረት አደራዳሪነት እንዲያደርጉ ሀሳብ አቅርባለች። የኮቪድ-19 መከላከያ ክትባት አምራቹ ፋይዘር ለሶስተኛ ዙር የሚውል ክትባት ፈቃድ ለማግኘት ጥያቄ ሊያቀርብ እንደሆነ ተሰምተዋል። በአስራ ሁለት ወራት ውስጥ ሊሰጥ የታቀደው ክትባት የበሽታ መከላከል አቅምን በመጨመር ከአዳዲሶቹ የኮሮና ቫይረስ ዝርያዎች ለመከላከል ሊረዳ እንደሚችል ተነግሮለታል። ከተለያዩ ሀገራት የተገኙ ጥናቶች የፋይዘር ክትባትና ሌሎች በስፋት በስራ ላይ የዋሉ ክትባቶች በእጅጉ ተላላፊ የሆነውን የዴልታ ዝርያ ለመከላከል ጠንካራ አቅም እንዳላቸው አሳይተዋል። ዴልታ ቫሪያንት እየተባለ የሚጠራው አዲሱ ዝርያ በዩ ዩናይትድ ስቴትስ የሚገኙ የቅርብ ጊዜ አብዛኛው ህመምተኞችን አጥቅተዋል። አብዛኞቹን ክትባቶች ሁለት ጊዜ መውሰድ የዴልታ ዝርያን ብቻ ሳይሆን አብዛኞቹን የኮሮና ቫይረስ አይነቶች ለመከላከል የሚያስችሉ በሽታ ተከላካይ ህዋሳትን ለማጎልበት እንደሚያስችል ተነግረዋል። በሽታ ተከላካዮች ብዙ ጊዜ በቆይታ አቅማቸውን ያጣሉ። አዳዲሶቹ ጥናቶች የሚያተኩሩት አቅምን ለማንሰራራት የሚውሉ መላዎች ያስፈልጉ እንደሆነ ለማወቅ ነው። ዘገባው የአሶሽየትድ ፕሬስ ነው። የጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ አዲስ በታወጀው አስቸኳይ ጊዜ አዋጅ መሠረት ሀገሪቱ የምታዘጋጀው ኦሎምፒክ ካለ ተመልካች እንደሚካሄድ ይፋ አድርገዋል። በአዋጁ መሠረት በመዲናዋ ቶኪዮ እንዲሁም በአቅራቢያዋ ካናጋዋ፣ ሳይታማ እና ቺባ የሚገኙ የስፖርት ስፍራዎች ተመልካች አልባ ይሆናሉ። ይህ ግድ የኦሎምፒክ አዘጋጆች እና 154 ቢሊዮን ዶላር ወጪ ያደረገውን የጃፓን መንግስት ከትኬት ሽያጭ ሊያገኙ ያቀዱትን 800 ሚሊዮን ዶላር እንዲያጡ ያደርጋቸዋል። ጋቢና ቪኦኤ ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን አብይ ወዳደረግነው ርዕስ እንሻገር። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በፓርላማ ንግግራቸው በተለያዩ ሀገራት ያሉ የኢትዮጵያ ኤምባሲዎችና ቆንስላዎችን ቁጥር በግማሽ መቀነስ እንደሚያስፈልግ ሀሳብ ማቅረባቸው እያነጋገሩ ካሉ ጉዳዮች መካከል አንዱ ነው። በዚህ ዙሪያ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ያነጋገረው ገልሞ ዳዊት ተከታዩን አድርሶናል። ሰኞ በህዝብ ተወካዮች ስብሰባ ከተነሳው ዋነኛው የዲፕሎማሲ ጉዳይ ነው። ጠቅላይ ሚኒስትር አብይ ለፓርላማ አባላት ኢትዮጵያ ስለ ወደፊቱ የዲፕሎማሲ አካሄድ እንደገና ማጤን አለባት ብለዋል። ዲፕሎማሲን በሚመለከት ተቋሙን በከፍተኛ ሪፎርም መቀየር ያስፈልጋል። የተከበረው ምክር ቤት እንዲገነዘብ የሚፈልገው ነገር ቅድም የተነገረው ቁጥር ስልሳ ምናምን የሚጠጋ ኤምባሲና ቆንስላ ጽሕፈት ቤት ኢትዮጵያ አሁን ባለችበት ሁኔታ ያስፈልጋታል በሚለውን በደንብ መጠየቅ አስፈላጊው። አሁን እኛ አያስፈልገንም እንደዚህ አይነት ነገር እኛ ዶላር በየቦታው ከምንበትን ለጊዜውም ቢሆን ለስድስት ወሩ ለአመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ ቢያንስ ሰላሳው መዘጋት አለበት። ምክንያቱም አምባሳደሮች፣ ለምሳሌ እኔ በኬንያ ያለኝ አምባሳደር እዛ ያለው ውጭ ጉዳይ ወይ መሪ የሚያገኘው በአመት በሁለት ዓመት አንዴ ሊሆን ይችላል። አሁን እዚህ መጥቶ የኬንያን ጉዳይ እዛም ቢሆን ጋዜጣ ነው የሚያነበው፣ እዚህም ቢሆን ጋዜጣ ነው የሚያነበው። እዚህ ሆኖ ፎሎ ካደረገ በኋላ ቀጠሮ ሲያዝለት ሊሄድ ይችላል። ብዙ አገራት ኮሮናን አያይዘው ቀንሰዋል። እኛ አሁን ባለብን ሁኔታ ያን የሚያክል ኤምባሲ በየቦታው መጠፍጠፍ አስፈላጊያለሁ። ውጭ ጉዳይ ይቀይረዋል ብዬ አስባል። ጠቅላይ ሚኒስትሩ ከመስከረም በኋላ የሚመሰረተው መንግስት ይህንን የኤምባሲ ቁጥር ላይቀበድ ይችላል ብለዋል። ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት አስተማሪና ተመራማሪ ናቸው። ስለ ጠቅላይ ሚኒስትር አብይ ምክረ ሀሳብ እንዲህ ይላሉ ትክክለኛ እርምጃ ነው ብዬ ነው የማስበው ይሄ ተግባራዊ ከሆነ ምክንያቱም እንደ ኢትዮጵያ ላለች በማደግ ላይ የምትገኝ ሀገር በየሀገሩ ኤምባሲዎችን መክፈትና ዲፕሎማቶችን ማስቀመጥ ከፍተኛ ወጪ ያስከትላል። ይሄ ወጪ የሚከናወነው ደግሞ ሙሉ በሙሉ ከደሞዝ፣ ከቤት ኪራይ፣ ከጥቅማ ጥቅም ከዚያ ማስገዣ አንስተው በሌሎችም ጉዳዮች በውጭ ምንዛሬ የሚደረግ ወጪን ይጠይቃል። ሁላችንም እንደምናውቀው ሀገሪቱ ከፍተኛ የውጭ ምንዛሬ ተግዳሮት ያለባት ሀገር ነች። በተለያዩ ምክንያቶች እንኳን ኢትዮጵያ ትላልቅ ሀገሮች ለምሳሌ እንደ ካናዳ ያሉ ኤምባሲዎችም በየቦታው አይከፍ እንግዲህ ወደ ስልሳ የሚጠጉ ኤምባሲዎች፣ በርካታ ጉድር ያላቸው ቆንስላ ጄኔራል ጽህፈት ቤቶች ነው ኢትዮጵያ ያላት በአሁኑ ጊዜ። እና እነዚህ ከፍተኛ እንትን ያስከትላሉ። ስለዚህ ስትራቴጂክ በጂኦግራፊ ሁለትዮሽ ግንኙነት ላይ ዋና ዋና ትኩረት የሚደረግባቸው ሀገሮች በተለይ በአማካይ ቦታ ያሉትን መርጠው ኤምባሲዎች አድርጎ አንድ ኤምባሲ ሁለት ሶስት ከዛም በላይ ሀገራትን እንዲሸፍን ማድረጉ በጣም አስፈላጊ ነው። እርግጥ ነው በአሁኑ ጊዜ አንዳንድ ኤምባሲዎች ከአንድ በላይ ሀገራትን ሸፍነው የሚሰሩበትን ሁኔታ እናያለን። ለምሳሌ በምስራቅ አፍሪካ ያሉትን ኤምባሲዎቻችን ሁኔታ ስናይ በዩጋንዳ አለን፣ በኬንያ አለን በሩዋንዳ አለን፣ በኮንጎ አለን፣ በሌሎችም ቦታ ሊኖረን ይችላል። ስለዚህ ይሄ ትንሽ የተጋነነ ይመስለኛል። ጠቅላይ ሚኒስትሩ ያነሱት፣ እርስዎ እንዳሉት በውጪ አንጻር ነው ጉዳዩን የተመለከቱት እና ይሄ ነገር የዲፕሎማሲ ጫናን አያስከትልም ወይ? ከአንድ ሀገር የዲፕሎማሲ ስራን ወደ ሀገር መመለስ ወይ ማቆም ሳይሆን ስራው ይሰራል። ስራው የሚሰራበት ሁኔታ እንግዲህ መንግስት፣ የውጭ ጉዳይ ሚኒስቴር አጥንቶ ስራዎች መቆም አለባቸው ማለት አይደለም። እዛው በየሀገሩ በእያንዳንዱ ሀገር ስለተቀመጡም ስራ ይሰራሉ ማለት አይደለም። ስላልተቀመጡም ስራ አይሰራም ማለት አይደለም። ስለዚህ የአካሄዱን ስትራቴጂክ ትኩረት ሊያገኘ የሚገባቸውን ሀገሮች አማካይ ጂኦግራፊያዊ አማካይነት ያላቸውን ሀገሮች መተው ስራው ሳይጓተት ጫናዎችን ተቋቁሞ ስራ መስራት ያስፈልጋል። ፕሮፌሰር ካሳሁን እንደ ምሳሌነት ያነሷት ካናዳን ነው። ካናዳ በኢትዮጵያ ኤምባሲ የላትም። በናይሮቢ በሚገኘው ኤምባሲዋ ነው ኢትዮጵያን ጨምሮ በሌሎች የምስራቅ አፍሪካ ሀገሮች ያሏትን የዲፕሎማሲ ስራን የምታከናውነው ብለዋል። ሌላው ፕሮፌሰሩ የተናገሩት በአምባሳደርነት ስለሚሾሙት ሰዎች ነው። ከሁሉም በላይ ደግሞ የሚመደቡ ዲፕሎማቶች በስራ ልምዳቸው በታማኒነታቸው፣ በቁርጠኝነት የሀገራቸውን ጥቅም በተወካይነት ለመስራት መጣጣራቸው ነገር የሀገር ፍቅር ስሜት የተላበሱ መሆናቸውን እያጣሩ ማድረጉ ይሻላል። ዝም ብለው ከአቅማቸው በላይም ሆነ በሌላ ጉዳይ በሆነ ምክንያት የሀገርን ጥቅም በሚፈለገው መጠን ያለማራመድ ነገር ይታያል። ያንዳንዱ የችሎታ ማነስ ሊሆን ይችላል። ያንዳንዱ ደግሞ ሌላ ምክንያት ሊሆን ይችላል። ይሄ ነው ብዬ ልዘረዝረው ባልችልም። ስለዚህ እኔ ተገቢ እርምጃ ይመስል። ሌላው ጠቅላይ ሚኒስትር አብይ ስለ ኢትዮጵያ ውጭ ጉዳይ ፖሊሲ ሲናገሩ የጠቀሱት በውጭ ያሉ ኢትዮጵያውያንን በዲፕሎማሲ ውስጥ ስለማካተት ነው። ፕሮፌሰር ካሳውን ይህም በመላው ዓለም የተለመደ ነው ይላሉ። ኢትዮጵያ በውጭ ዓለም ያሉ ከስልሳ በላይ ኤምባሲና ቆንስላ ጽህፈት ቤት እንዳላት ጠቅላይ ሚኒስትሩ ጠቅሰዋል። ከዚህም በተለይ ከመስከረም በኋላ የሚቋቋሙ መንግስት ይህንን ቁጥር በግማሽ ሊቀንስ ይችላል የሚል አዝማሚያንም አስቀምጧል በንግግራቸው ፕሮፌሰር ካሳሁንን ይህንን አይነቱን ውሳኔ በዚህ ኢትዮጵያ የዲፕሎማሲ ጫና ውስጥ በገባችበት ወቅት መወሰኑ አግባብ ነው ወይ ብዬ ጠይቀያቸው ነበር አንዳንዶቹ ኤምባሲዎች ጫናውንም ሲቀንሱ ለመቀነስ ሲታታሩ እኮ አልታዩም እስካሁንም ቢሆን ለምሳሌ የተባበሩት መንግስታት የጸጥታው ምክር ቤትን ሁኔታ በኢትዮጵያ ጉዳይ ላይ አጀንዳ እያስያዘች ስታስቀርብ የነበረችው አንድ ለራሷም አንዳንድ ችግሮች ያሉባት ትንሽ ሀገር እንደ አየርላንድ ያሉ ናቸው። አየርላንድ ኤምባሲ ምን ያደርግል? ይሄ ማለት ግን ከአየርላንድ ጋር ግንኙነት ሙሉ በሙሉ ይቋረጣል ማለት አይደለም። እንግሊዝ ሀገር ያለው ማለትም ለንደን ያለው የኢትዮጵያ ኤምባሲ ይህንን ሸፍኖ ሊሰራ ይችላል። እና አንዳንድ ወስነው አይናቸውን ጨፍ ነው በንትን ላይ የመጡ ና እስከዚህ ስትራቴጂክ ጠቀሜታቸው ደግሞ የጎላ ያልሆነ ኤምባሲዎች መዝጋት ይቻላል ሲባል ግን ግንኙነት ሙሉ በሙሉ ይቋረጣል ማለት አይደለም። የጠቅላይ ሚኒስትሩ የሰኞው ንግግር በኬንያ ባሉት የመገናኛ ብዙሃን መነጋገሪያ ሆኖ ነው የሰነበተው። የኬንያ ዴይሊ ኔሽን ና ሌሎች የዜና አውታሮች ጉዳዩን በስፋት የዘገቡ ሲሆኑ መለስ ዓለም በኬንያ የኢትዮጵያ አምባሳደር የጠቅላይ ሚኒስትር አብይ ንግግር አለ አግባብ ተተርጉመዋል በኬንያ ያለው የኢትዮጵያ ኤምባሲ አይዘጋም ብለው ምላሽ ሰጥተዋቸዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ ገልሞ ዳዊትን እናመሰግናለን። በሚያዚያ ወር በተደረገው ካፕ ኦፍ ኤክሰለንስ የቡና ጣዕም ውድድር ላይ ያሸነፉ ከ30 በላይ የቡና ናሙናዎች በትላንትና ዕለት ለዓለም ገበያ ቀርበው በጨረታ ተሸጠዋል። በአማካኝ ከገዥዎች በቀረበው ዋጋ በክብር ወሰንነት ሊጠቀስ እንደሚችል የውድድሩ አስተባባሪና የዩናይትድ ስቴትስ የልማት ተራድኦ አቅም ግንባታ ከፍተኛ ኃላፊ ቅድስት ሙልጌታ ለአሜሪካ ድምፅ ተናግረዋል። ሀብታሙ ስዩም ስለ ጨረታው በመቀጠል ይነግረናል። ካፕ ኦፍ ኤክሰለንስ በዓለም ላይ ታዋቂ የሆነ ኢትዮጵያ ውስጥም በቅርብ ዓመታት ውስጥ በጎ ተጽዕኖውን እየጨመረ የመጣ የቡና ጣዕም ውድድር ነው። ከጥቂቱ ወራት በፊት በተደረገ ውድድር ከ1800 በላይ ቡና ብቃይ ኢትዮጵያውያን የምርቶቻቸውን ናሙና በዳኞች ፊት አቅርበው ተፎካክረዋል። አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያ ልቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ። ቅድስት ሙሉጌታ በዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስኤድ የአቅም ግንባታ ዘርፍ ከፍተኛ ኃላፊና የውድድሩ አስተባባሪ ናቸው። በሚያዚያ ወር በተደረገውና በተወዳዳሪ ናሙናዎች ብዛት ክብረ ወሰን እንደሰበረ በተነገረለት ውድድር አሸናፊ የሆኑ ናሙናዎች በትናንትናው ዕለት በዓለም አቀፍ ገበያ ጨረታ ላይ እንደዋሉ ነግረውናል። የጨረታውን መንፈስም ያስረዳሉ እንግዲህ ሰላሳዎቹን ቡናዎች የተለያየ ዋጋ ነው ያላቸው። እኛ እንግዲህ ከአንድ እስከ ሰላሳ ብለን ራንክ ብናረጋቸው ገዢዎች በመጀመሪያ ሳምፕል ስለሚላክላቸው ራሳቸው ቀምሰው ነው የሚሰጡት ዋጋ፣ እና የተለያየ ዋጋ ነው ያገኙት። ትልቅ የምንለው አንደኛ የወጣው ቡና በፓውንድ 150 ዶላር ተሸጧል። ግን በአጠቃላይ ቡናዎቹ የኢትዮጵያ የዓለም ሪከርድ የሰበረችው በአጠቃላይ በአቭሬጅ 32 ነጥብ 12 በፓውንድ ተሸጧል። ይሄ ለካፖፌክስ ልስት የመጀመሪያ ሪከርድ ነው። ለዘጠኝ ሰዓታት ያክል በጋለ ሁኔታ እንደተካሄደ በተነገረለት ጨረታ ላይ በኢትዮጵያ ምድር የበቀሉትን የቡና ናሙናዎች በእጃቸው ለማስገባት በአጠቃላይ 188 ተጫራቾች ተፎካክረዋል። 30 ናሙናዎችም ከ18 ሚሊዮን ዶላር ወይም ከ7 ሚሊዮን ብር በላይ በሆነ ዋጋ ተሽጠዋል። የውድድሩ አስተባባሪ ቅድስት ሙልጌታ የዘንድሮውን ጨረታ ከባለፈው ዓመት ጋር እንዲያነጻጽሩታል። ባለፈው ዓመት እንግዲህ ትልቅ ዋጋ የሸጥ ነው። እንደምታስታውሱት መቶ ሰማኒያ አምስት ዶላር በፓውንድ ነው አንደኛ የወጣውን ቡና የሸጥ ነው። እሱ ትልቅ የተሸጠበት ምክንያት አንደኛ የወጣው ያቀረበው ቡና ወደ ዘጠኝ ኬሻ ነበረ። አሁን ግን መቶ አምሳ የተሸጥ ነው ቡና ወደ አስራ ዘጠኝ ኬሻ ነው የቀረበው እና በስፔሻሊቲ ማርኬት ደግሞ የቡና መጠን ሲበዛ ሁልጊዜ ዋጋ ይቀንሳል። ትንንሽ ሎቶች ናቸው የተሻለ ዋጋ የሚያገኙት እና በአጠቃላይ ስናየው የባለፈው ያገኘነው ብር አንድ ነጥብ ስድስት ሚሊዮን ዶላር ነው። አሁን መጠኑ አንድ ነጥብ ስምንት ሚሊዮን ዶላር አግኝተናል። አሁን ባለው ከኮቪድ በኋላ ባለው ኢኮኖሚ ይሄን ያህል መሸጣችን በጣም ትልቅ ውጤት ነው ያገኘ ነው። በአቨሬጅ ደግሞ ባለፈው አመት የሸጥነው ነው ሀያ ስምንት ዶላር ነው። ለሁሉም ሎቶች የተከፈለው አማካይ ዋጋ በዚህ አመት ሰላሳ ሁለት ነጥብ አስራ ሁለት ደርሷል። ሌላው ትልቁ በዚህ አመት ያገኘ ነው እኛም ደስ ያለን ነገር ምንድን ነው፣ ባለፈው አመት ወደ አምስት ስድስት ሎቶች በጣም ትልልቅ ዋጋ አግኝተዋል። የተቀረው ግን ብዙ አስደሳች አልነበረም፣ የቀረበው ዋጋ። በዚህ አመት ሁሉም ሎቶች በጣም ጥሩ ዋጋ ነው እያገኙት ከአስራ ስምንት ዶላር በፓውንድ በታች የተሸጠ ሎት የለም። ይሄም አንድ ለውጥ ነው ለዚህ አመት። በዚህ ጨረታ ላይ ከፍተኛ ዋጋ የተሰጠው ከሲዳማ ዞን በመጡት አርሶ አደር ታምሩ ታደሰ ተሰማ የቀረበው ቡና ሲሆን ሳዛ እና ኒንጊቦ የተባሉ ሁለት የጃፓን ድርጅቶች ደግሞ በፓውንድ ከ140 እስከ 150 ዶላር በመክፈል የግላቸው አድርገውታል። ሌላው ከሲዳማ የመጣው በደዋኖች የቡና ምራቾች ማህበር የቀረበው ናሙና ሁለተኛ ደረጃን ሲይዝ ከምስራቅ ጉጂ ኦሮሚያ የመጡት አርሶ አደር ተስፋ የበቀለ ያቀረቧቸው ናሙናዎች ደግሞ ሶስተኛ ደረጃን ይዘዋል። የጃፓን እንግሊዝና ሳውዲ አረቢያ ገዢዎች እነዚህን ናሙናዎች ለመግዛት ቀንቷቸዋል። በአጠቃላይ ከ33 አገራት የመጡ ተጫራቾች በጨረታው እንደተሳተፉም ታውቀዋል። ለአሜሪካ ድምፅ አቶ ሙስዩም ዋሽንግተን ዲሲ ታሙ ስዩምን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። ወደ ተከታዩ ዘገባ እንለፍ። ባለፈው ዓመት ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። በአሜሪካ ሀገር የሚኖሩ አንድ መቶ ሰላሳ ኢትዮጵያውያንን በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁሟል። ድርጅቱ የመጀመሪያ ሙከራ ስራውን በኢትዮጵያ ለመጀመር ፐርፐዝ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከአንድ ሺህ በላይ ችርቻሮ መሸጫ ሱፐርማርኬቶችን ለመገንባት እየተንቀሳቀሰ ሲሆን ከመቶ ሺ በላይ ለሚሆኑ ወጣቶችም የስራ እድል ይፈጥራል። ስመኝሽ የቆየ ከፕሮጀክቱ ስራ አስፈጻሚ የቀድሞው የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ እሸቱ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። እንግዲህ ዶክተር ፍስሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል ዓመት ሆነ ከዩኒቲ ጋር ከተለያያችሁ? ከዩኒቲ ጋር ከተለያየን በአጠቃላይ አስራ አራት አመት ሆነኝ ማለት ነው። አስራ አራት አመት ረጅም ጊዜ ነው ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህ እና ደግሞም አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል? ዩኒቲ እንግዲህ እንዳልሱ ብዙ የሚያስደስትህ የሚያስቆጭህም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ ለኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የማደረገው አስተዋጽኦ የሚያስደስት ነገር ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም na góry, czyli się na ustach, na ከአራት ዓመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ሕዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከደረገጻችሁ ላይ ይቻለሁና እስኪ ስለ አጀማመሩ እና ስለ አላማው ጥቂት በለን። ይሄ ያው አሜሪካ ስትኖሪ ታውቂዋለሽ በቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆኑ ብቻ ሳይሆን እንደ ኤሚግራንትም ከውጭ መጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ ሶስት እና አራት እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነው ሁላቸውም የምታውቁት ነው። በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኘቱ መከበሩ ራሱ ይሄ በአጠቃላይ ነ መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልን የሚችለው የሚለው ቁጭት የወለደው ነው፣ እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ህዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትማራ ደረሰን ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ብንሰራ መሮት ውጤታማ መሆን ይችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይ ነን እና መካሳ አለብን የሚለው ሂደት እሱም ይዘም አያነሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ፣ የሳይኮሎጂካል አመለካከት የስነልቦና ጫና ምክንያት ጥቁሮች በአጠቃላይ ደህንነትን ማክሰብ አርገነዋል። ደሃነን የሚለው በቃ ደሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርጾ፣ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል እና ደህንነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ደሃ አይደለም። አሜሪካ ውስጥ ብቻ ወደ አንድ ነጥብ አንድ ትሪሊየን ዳላር ስፔንድ የሚያደርግ ኮሚኒቲ ነው። በአለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በአለም ውስጥ ቶፕቴን ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ ሊሻ አንድ ነጥብ ሶስት ቢሊየን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካን በምንመለከትበት እንግዲህ ከማን ናቸው የሚሻል እንጂ ከማን የሚያነሰ ሪሶርስ አይደለም ያለን። ይህን ሁሉ ሲይዘን ይልቅ ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጠን ማምጣት እንችላለን የሚል ሀሳብ ነው። ብላክ ኢኮኖሚክ ስለ ሲወለደው በግብ ደረጃ አራት ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። አላማ እንዳልከው በአለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁትና እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁትና፣ እንዴት ነው ኢትዮጵያን የመረጣችሁት? ኢትዮጵያ ላይ እንቅስቃሴውን እንጀምር ሲባል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ሳይሆን ምንም ውጤት እንደማያመጣ ስለምናውቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል ሊዘረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርሱትን ምርት ተቀብሎ ያንን ቫሊዩ አዳርጎ እንደገና ለኮንሱመር ለሸማች በሚቀርብበት ሂደት ውስጥ በሚድልሜንን በማስወገድ በኢኮመርስ እና በኖርማል ዲስትሪቢሽን ይቻላል። አማዞን እና ሆል ፉድ እንደሚያደርገው ማለት ነው። በእንደዚህ አይነት ቻናል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ በሚፈጠሩት የስራ ወጣቶችን ኢምፓክት ማድረግ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ ጥቅም ሞዴል ይዘን ነው የመጣነው። እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ብዙ ክርክር ነበር። በእንግዲህ አብረን ይህ እንቅስቃሴ በጀመር ነው እና ይሰራል ባለነው ነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው ምንም ማለት ነው ምንም ይህን የጥቁር ሕዝብን ማፋንታ የጥቁር ሕዝብን ክብር የማስመለስ የጥቁር ሕዝብን በኢኮኖሚ እንደገና መልሰው በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባል። ይሄ እኛ ኢትዮጵያውያንን ሴትል የጀመር የጀመርነው በቅድሚያ ሀገራችንን ሞክረውና እዛ የማይሳካ ከሆነ ወደፊት በሂደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ይሄን ለማንም አሳልፈን መስጠታን አይፈለግብንም። ጊዜ መጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላ ለማሳለፍ ብለን ወደ ኢትዮጵያ ይዘን የገባነው ፕሮጀክት የዚህ ስብስብ ሁላችሁም ኢትዮጵያያኖች ናችሁ። ምናልባት የሌሎች ሀገሮች ድምፅ ነበረበት። ኢትዮጵያያንን ወደ መቶ ሰላሳ አምስት የምንጠጋ ኢትዮጵያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ደግሞ ፐርፖስ ብላክ ኢትዮጵያን ይዘን ስንገባ ወደዚህ ወደ ኢትዮጵያ ኢትዮጵያ አንድ መቶ ስምንት የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው። የፐርፖዝ ብላክ ኢትዮጵያን የሚያቆቀው ስመኝሽ የቆያና እንግዳዋን እናመሰግናለን። አድማጮቻችን፣ ይሄ ቃለመጠይቅ አልተጠናቀቀም። በሰኞ ምሽት ሁለተኛውን ክፍል ይዘን እንመለሳለን። ጤና ፍሬ፣ የአዲሱ ትውልድ ድምጽ አርብ ምሽት ዝግጅታችን ያጠናቀቅን በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ እያላችሁ አድርሱን። በትዊተርም እንዲሁ ሃሽታግ ጋቢና ቤን በመጠቀም ልታደርሱ ትችላላችሁ። 202276379 በሚለው የስልክ መስመር ላይ በዋትሳፕ በመደወል ወይም በድምፅ ልታደርሱ ትችላላችሁ። መልእክታችሁን ስናስተናግዳችሁ ያመሸነው ሰለሞን አባተ በፕሮግራም አርቶ፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ ነበ ነበር። ከጀመረው ሙዚቃ ጋር እንተዋችኋለን። ሰናይ ምሽት።